Voice of America. በሶማሌ ክልል ጅግጅጋ ከተማ በሚገኘው ወህኒ ቤት እጅግ አሰቃቂ በተባለ በሰው ልጆች ላይ በተፈጸመ ወንጀል የአሜሪካ ዜግነት ያላቸው ኢትዮጵያውያን እንደተካፈሉበት የክልሉ ፕሬዝደንት ይፋ አደረጉ። በኢትዮጵያ የአሜሪካ አምባሳደር ማይክል ሮይነር ተጠርጣሪዎቹን በሕግ ፊት ለማቆም የሚቻላቸውን ሁሉ እንደሚያደርጉ ቃል ገብተዋል። መለስካቸው አማሃ ዝርዝሩ አለው። በጅግጅጋ ከተማ ሰሜን ምስራቅ አቅጣጫ ዛሬ የከተማው ዳርቻ ሊባል በሚችል ክፍል አንድ ወህኒ ቤት ይገኛል። ጄል ኦገዴን ተብሎ ይጠራል። ይህ ወህኒ ቤት በጣም ሰፊ ነው አይባልም። እንዲያውም የተሠራው ከአራት መቶ ሰዎች በላይ እንዳይታሰሩ ነበር። እንደታቀደው ቢሆን ኖሮ በኢትዮጵያ የአሜሪካው አምባሳደር ማይክል ራይነር ትናንት ይህንን ወህኒ ቤት ሲጎበኙ በአስጎበኞቹ እንደተነገረው ከሆነ ላለፉት አያሌ ዓመታት በዚህ ስፍራ በየትኛውም ጊዜ ቢሆን በሺዎች የሚቆጠሩ ዜጎች ፍዳቸውን ሲያዩበት ቆይተዋል። ለሁለት ሰዎች በማትበቃ ትንሽ ክፍል ውስጥ ከአስር የማያንሱ ሰዎች እንድታጨቁበት ይደረግ ነበረ ለቀናትና ለወራት። ባጭሩ ይህንንና የመሳሰሉ ከዚህም የከፉ ወንጀሎች በዚህ ወህኒ ቤት ሲፈጸሙ ቆይተዋል። አምባሳደሩ ከክልሉ ፕሬዚዳንት ጋር በመሆን ከጎበኙ በኋላ የክልሉ ፕሬዚዳንት ሙስጠፋ መሐመድ የጉብኝቱን አላማ ና ሌሎችንም ዝርዝሮች ለጋዜጠኞች ይፋ አድርገዋል። ይሄን ወንጀል በፈጸሙ ሰዎች ላይ ክትት ለማድረግ ና ይሄ የሰው ልጅ መብት ዩኒቨርሳል ስለሆነ የትም ቢሄዱ እንደማያወጣቸው በተለይም የአሜሪካዊ ዜግነት የነበራቸው ና ይህን ወንጀል ተካፋይ የነበሩ ሶማሌ ተወላጆች አሁን ወደ ቱርክ ሀገር፣ ወደ አሜሪካ፣ ወደ ስዊድን፣ ወደ ተለያዩ ሶማሊያ ክፍሎች፣ ወደ ኬንያ የሸሹ ይህን ወንጀል ቀጥታ ተሳታፊ የነበሩ ሰዎች አሉ ና በነሱ በእነሱ ላይ ክትትል አድርገን ለህግ የሚቀርበት ሁኔታ ለማድረግ ና ለወደፊቱ አስተማሪ እንዲሆን የትም ቦታ የሚደረግ የሰባቱን ጥሰት ግዜው ይሰድ እንጂ እንደሚያስከስስ እንደሚያስይዝ ለሕዝቡ ማለት ለማስተላለፍ የሚፈልግ ነው። የዛሬው ጉብኝት አላማም አምባሳደሩ በአይኑ ጊዜ ግዜ ከሰባቱ ኮሚሽንም ከኛ ሲሰባ የነበሩትን የሰባቱ ጥሶች በአይኑ እንዲያይ ነው። አምባሳደር ማይክል ራይነር በበኩላቸው በዚህ ስፍራ ለተፈጸሙ ወንጀሎች የሚጠረጠሩ ሁሉ በፍትህ አደባባይ መቅረብና መጠየቅ አለባቸው ብለዋል። ህግን መሰረት ባደረገ ግልጽ በሆነና ደንብን በተከተል አኳን ለድርጊታቸው መጠየቅ አለባቸው። እዚህ ስፍራ ላይ በተፈጸሙ ወንጀሎች የሚጠረጠሩ ሰዎች በዩናይት ስቴትስ መኖራቸውን ፕሬዚዳንቱ ነግረውኛል። እኔም ተጠርጣሪዎቹ ለሕግ እንዲቀርቡ የተቻለኝን ሁሉ ለማድረግና ለመተባበር ያለኝን ሙሉ ቁርጠኝነት ለእርሳቸውም ሆነ ለኢትዮጵያ መንግሥት ባለሥልጣናት ገልጫለሁ። በዚህ ስፍራ ሲፈጸም የነበረውን ስቃይና መከራ ተቀብለውና ያንንም አልፈው ዛሬ የደረሰባቸውን ሁሉ ላካፈሉን እጅግ ለጋስ መንፈስ ላላቸውና ብርታትና ጽናታቸውን ላሳዩን ሰዎች ያለኝን ልባዊ ምስጋናም ለመግለጽ እወዳለሁ። ይህን ተሞክሮ ያለነሱ ለጋስ መንፈስ ልንረዳው እጅግ አዳጋች በሆነብን ነበር። ከዚህ ስፍራ የተፈጸመውን በደል ቀደም ሲል በቃልና በንባብ ከተረዳሁት በተሻለ በተለየ ጥልቅና ሰብአዊ ይዘቱ ልረዳው ችያለሁ። ቀደም ብዬ እንደገለጽኩት ይህ ድርጊት በከንቱ እንዳይረሳ ብቻ ሳይሆን እዚህ በተፈጸሙ አሰቃቂ ድርጊቶች የተጠረጠሩ ለፈጸሙት በደል በሕግ መሰረት ተጠያቂ እንዲሆኑ ያለኝን ፍጹም ቁርጠኝነት ለመግለጽ ወዳለሁ። ጄሮ ጋዴን ዛሬ አንድም እስረኛ አይገኝበትም። አካባቢውም ጭር ያለ ነው። ጄል ኦጋዴን የተለያዩ ክፍሎች የማሰቃያ ስፍራዎችና ዘዴዎች የተዘረጉበት እስር ቤት ነው። በሰው ቁመት ልክ የተሠራ ዋሻ ከመግቢያና መውጫ ጉድጓዶች ጋር የተሠራለት ማሰቃያ አለ። አንዳችም መንቀሳቀሻ የማይታይባቸው በእስረኞች አልጋዎች የተሞሉ ትልልቅ ክፍሎችም ይታያሉ። ሌሎች አስገራሚ ክፍሎችም ለምሳሌ ሴቶች በአሳሪዎቻቸው ለግዳጅ ወሲብ መፈጸሚያ የተሰናዳው ስፍራ ምናልባትም ወንጀሉን ለሚፈጽሙ በሚያስረስት መልክ የተሰራ ይመስላል። ሌላው ያስገረመኝ ለሕክምና አገልግሎት የተሰራው ክፍል ነው። ማንን ለማዳን የታለመ ነው የሚል ጥያቄ ነበረ በአእምሮዬ የቀሰቀሰው። ይህ ጀሎ ጋዴን ነው እንዳያችሁት በጣም አሰቃቂ የሆኑ የሰብአዊ መብት ጥሰቶች የተፈጸሙበት ጀል ምናልባትም በሀገራችን ብቻ ሳይሆን በአፍሪካ ደረጃ እንዲህ አይነት ስቃይ በሰው ልጅ ላይ ደርሷል ተብሎ የማይታመንበት ሁኔታ የለም ብለን ነው የምናምነው እኛ። ዚ የተፈጠረው ነገር በጣም አሰቃቂ ነበር። ሴቶች መድፈር፣ ሰገራ ወንዶች ላይ መድፋት፣ ሰውን ለነብርና ለጅብ መስጠት፣ ሴቶችን ራቁታቸውን አውጥቶ መግረፍ በብርድ እና በፀሀይ ሺዎች የሚቆጠሩ ሰዎች ተቀምጠው ዝናብ እንዲበደባቸው ቸነፈር እንዲሞቱ እንዲሰቃዊ የማድረግ ሁኔታ ነው የተካሄደው ና በቀድሞ የክልሉ አመራር ና ሀረር በነበሩ ጥቂት የመከላከያ ጀኔራሎች አይዞባይነት የተፈጸመ ወንጀል ነው። አምባሳደር ማይክል ራይነር በጉብኝታቸው መደምደሚያ ላይ የሰጡት አስተያየትም ያዩት የማሰቃያ ስፍራና የሰሟቸው የስቃይ ታሪኮች ዛሬ እየተፈጸመ ካለው ድርጊት አኳያ ያሳደረባቸውን ተስፋና መጪው ጊዜም መልካም እንደሚሆን ነበረ። ዛሬ ጠዋት ከዚህ ስፍራ ያየሁትን ሳሰላስል በኢትዮጵያ ዛሬ የሚስተዋለውን እውነታ በይበልጥ የሚያጠናክርልኝ ሆነው አግኝቸዋለሁ የኢትዮጵያ መንግሥትና የሶማሌ ክልል መንግሥት የሚመሩት የሕግ የበላይነትንና የሰብአዊ መብቶችን በሚያከብሩ መሪዎች መሆኑን ነው። ይህ ለመላዋ ኢትዮጵያና ለሶማሌም ክልል ታላቅ የሆነ የለውጥና እጅግም የተለየ ወቅት ነው። ዩናይትድ ስቴትስ ይህን አካሄድ ለመደገፍ በተሻለ ሁሉ ትጥራለች። የኢትዮጵያ ሕዝብም ይህን የለውጥ ጅማሮና መሪዎቹን እንደሚደግፍ አምናለሁ። ይህ አመራር ዛሬ እዚህ ያየነውንና የሰማነውን የወደፊቷ ኢትዮጵያ ቀጣይ ገጽታ እንዳይሆን በማያጠራጥር ሁኔታ ተግቶ እየሰራ ነውና በሶማሌ ክልል እስረኞች ከአናብስት ከጅብና ከነብሮች ጋር ይታሰሩ እንደነበረ የሰማ ነው። መጀመሪያ ከጠቅላይ ሚኒስትር አብይ አህመድ ነበረ። ከዚህ የከፋ ስቃይ በዚች አገር ይፈጸም ይሆን ማን ያውቃል? መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።